ጎንደር ከተማ ውስጥ የተቃውሞ ትዕይንተ ህዝብ ያደረጉ ዜጎች የታሰሩት የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ ጠይቀዋል። ሰልፉ ዕውቅና ያለው ባይሆንም ሰላማዊ ነበረ ሲሉ አንድ የከተማይቱ ባለስልጣን ለቪኦኤ አመልክተዋል። ዝርዝር ዘገባውን መለስካቸው አማሃ ከአዲስ አበባ ይዟል። በተቃውሞ ትዕይንተ ህዝብ ተሳታፊ እንደነበሩ ለቪኦኤ የገለጹ አንድ የጎንደር ከተማ ነዋሪ በሰልፉ ለመታደም ወዶና ፈቅዶ የወጣው ህዝብ መስቀል አደባባይ ከያቅጣጫው መሰባሰብ የጀመረው በማለዳ ነበረ። እኚህ ስማቸውን ለደህንነታቸው ሲባል እንዳይገለጽ የጠየቁን የአይን እማኝ የትዕይንተ ህዝቡ ተሳታፊ የጎንደር ከተማ ህዝብ ብቻም እንዳልነበረ ይናገራሉ። አያሌ የጎንደር አካባቢና የገጠር ቀበሌ ነዋሪዎችም ተገኝተዋል ይላሉ። ከመጀመሪያ እስከ መጨረሻ በሰላም እንደተጠናቀቀ በሚነገርለት የተቃውሞ ሰልፍ የተገኘውን ህዝብ ብዛትም በተመለከተ ግምታቸውን ሰጥተዋል። ያው እንዳልኩ ቁጥር ላይ ብዙም አይደለውም፣ ግን ከመቶ ሰባት ከሁለት መቶ ሺ እንዲሁ ቁጥር ስት ካልከኝ ያን ያልሆናል፣ ግን በጣም ብዙ ነበር። ጎንደርን የሚያውቅ አድማጭ ካለ ከፋሲል ግንቡ ሙሉ ሞልቶ እስከ ቴሌው ከቴሌ ደግሞ አልፎ ወደ ላይ ወደ ሼል ማድያ፣ ወይም ወደ ብልኮ መስመር ከታች በኩል ደግሞ ሰርክል ሆቴልን ያልፍ ነበር ሰው። ሌላው ሰልፉን የተመለከቱና የከተማው ነዋሪ መሆናቸውን የነገሩን ታዛቢም ያላቸው ግምት ከዚህ ብዙም የራቀ አይደለም። በእውነቱ በአራቱም ማዕዘን ማለት በሚቻል መልኩ በአብዛኛው ሰማንያ አምስት ፐርሰንት በእኔ ግምት ሰልፉ ተካሂዶ እስከ ሰባት ስምንት ሰዓት ድረስ ከሊ አቅጣጫው የገባው ህዝብ ከመቶ እስከ አርባ ይደርሳል ተብሎ ይገመታል። የመጀመሪያው የሰልፉ ተካፋይ የነበሩት ታዛቢ እንደሚያብራሩት ከሆነ በሰልፉ ላይ የተያዙት መፈክሮችና የትዕይንት ህዝቡን ትኩረት የሚገልጹት መፈክሮች በሶስት የተከፈሉ ናቸው። አንዱና የመጀመሪያው በወልቃይት ጉዳይ ላይ ያተኮረ ነው ይላሉ። ያው የነበሩት በቋንቋ በእንግሊዝኛና በአማርኛ ነበሩት። የተለያየ ከለር ነበራቸው። በአግራንታቸው በብዛት አረንጓዴ፣ ቢጫ ቀይ ነበሩ። ያው ከነበሩት ውስጥ አንደኛው ወልቃይትን በተመለከተ ወልቃይት አማራ ነው፣ የአማራ ድንበር ተከዜ ነው። የወልቃይት ማንነት ኮሚቴ ሆነው በሰላማዊ መንገድ ሲንቀሳቀሱ የነበሩትን የተከታሰሩበት እንዲፈቱ ኮሎኔል ደመቀን በተመለከተ እንዲፈቱ ይቅርታ ተጠይቀው ከሰብ እንዲወጡ የሚጠይቁ ነገሮች ነበሩ። በብዛት ወልቃይትን በተመለከተ ከነበሩት ሁለተኛው ጉዳይ በአማራው ሕዝብ ላይ እያተኮረ እንደነበረ የዘረዘሩት እኚሁ ታዛቢ ሶስተኛው፣ አይነት መፈክሮችና የትይንተ ሕዝቡ ትኩረቶች ናቸው ያሏቸው አገር አቀፍ እንደሆኑ ይናገራሉ። በሶስተኛ መልኩ ኢትዮጵያን በሚመለከት ከዚህ ከአማራው ክልል ወጣ ብለ የነበሩ መፈክሮች፣ ኦሮሚያ እየተደረገ ያለውን እንዲቆም የሚጠይቁ መፈክሮችን ነበሩ። እና አቶ በቀለ ገርባን ምስል ያለባቸው መፈክሮችም ነበሩ። በመጨረሻም በህክምና ላይ የሚገኘው ሀብታሙ አያሌው ህክምና በማጣቱ ምን ያህል ችግር እየተፈጠረበት እንዳለ የሚገልጹ መፈክሮችም ነበሩ። በአጠቃላይ ስታየው ጎንደር ኢትዮጵያን በጎንደር ውስጥ እንደምናያት የሚገልጽ አይነት መፈክሮች ነው የነበሩ። ሌላው ለቪኦኤ ስለ ትዕይንተ ህዝቡ ክንውን የነገሩን መፈክሮችን በተመለከተ እንዲህ ብለዋል። ሁለት ወንድሞቻችን የፈሰሰው ደም የእኛም ነው። የህዝብ ጥያቄ መጠየቅ ሽብርተኛ አያሰኝም። በቀለ ገርባና ሌሎች ልጆች የኦሮሞ ታጋዮች ይፈቱ። የቅማንትና የአማራ ህዝብ አንድ ናቸው፣ ወያኔ ሊከፋፍለን አይችልም። የሻቢያ ተላላኪ ውሀት እንጂ የአማራና የኦሮሞ ህዝብ አይደለም የሚሉ ናቸው መፈክሮቹ ከሞላ ጎደል። ትይንተ ህዝቡ በመጨረሻ ሲበተንም ሰባት ነጥቦች ያለው የአቋም መግለጫ ተነቦ እንደሆነና በእስልምናና በክርስትና እምነት አባቶች ቡራኬ እንድትዘጋም ሁለቱም የዓይን እማኞች ለቪኦኤ ተናግረዋል። አመሰግናለሁ እስክን መለስካቸውን። ወደሚቀጥለው የተያያዘ ዘገባ እናልፋለን። ይህንን የጎንደር የተቃውሞ ሰልፍ በተመለከተ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ዲሬክተር አቶ ጥላሁን ንጉሱ ጥላሁን ይቅርታ፣ ለቪኦኤ ማብራሪያ ሰጥተዋል። ጽዮን ግርማ ነች አቶ ንጉሱን ያነጋገረቻቸው። ትክክለኛውን ቁጥር ያው ስላልተቆጠረ መናገር አልችልም። የተሳሳተ መረጃ እንዳልሰጥ ሁሉም ከየራሱ ማዕዘን እየተነሳ የሚሰጠው አስተያየት ስለሆነ በቁጥሩ ላይ ብዙም ልንወዛገብ አንችልም። ቀላል ያልሆነ ቁጥር ያለው ህዝብ ሰላማዊ ሰልፍ ወጥቷል፣ መልእክቶች አስተላልፏል። ይሄ ሰልፍ በሰላማዊነት እንዲጠናቀቅ ግን በዚህ አጋጣሚ ቁጥሩ ላይ ሳይሆን እኔም አተኩረው አስርም ይሁን መቶ አንድ ሺም ይሁን መቶ ሺ ሰው ሰላማዊ ሰልፍ ወጥቶ በሰላም ወደ ቤቱ ኮሽ ሳይል መመለስ ችሏል። ይሄ አንደኛ ሰላማዊ ሰልፈኛው ምንም እንኳን የተሳሳቱ መልእክቶች የተላለፉበት ቢሆንም ለሰላም ያለውን ቀናይነት በደንብ እውቅና መስጠት ይገባል። ከምንም በላይ ደግሞ የጎንደር ህዝብ ጎንደር አስራ አምስት ከቀናት በፊት በነበረችበት ሁኔታ እንዳትመለስ የጸና ፍላጎትና አቋም ያለው መሆኑንና ለሰላማዊ ለሰላማዊና ህገ መንግስታዊ ስርዓቱ ተገዥና አክባሪ መሆኑን የሚያሳይ ስለሆነ የጎንደርና አካባቢው ህዝብ በዚህ አጋጣሚ ሰላም ወዳድ ህብረተሰብ በመሆኑ እና ሰላሙን በራሱ ያስጠበቀና ያስመሰከረ በመሆኑ ይሄንንም እውቅና መስጠት ይገባል። የክልሉ መንግስት ለዚህ እውቅና ይሰጣል።